ትላንት ስድስት ሰዓት አካባቢ ላይ የተወሰኑ ሰዎች ረብሻ ለመፍጠር ሞክረው ነበረ። አነስተኛ ረብሻም ተነስቶ ነበረ። የረብሻው ምክንያት ከገቢ ግብር ከእለት ገቢ ግብር ግምት ጋር ተያይዞ የገቢ የገቢ ግብሩ የተገመተበት አካባቢ ተገቢ አይደለም፣ የተጋነነ ግብር ተጥሎብናል የሚል ቅሬታ ነው ሲነሳይ ነበረው። ያንን መነሻ በማድረግ ረብሻ ለማንሳት ተሞክሮ ነበረ በዛ ሞመንት በህዝቡና በፖሊስ ተሳትፎ ምንም ጉዳት ሳይደርስ ነው ቁጥጥር ስር ሊሆን የቻለው። አክቹዋሊ በዛ ሂደት አንድ የዩኒቨርሲቲ መኪናና አንድ የዞኑ የመስተዳድር መኪና ላይ ጉዳት ደርሶ ወዲያው ነው ኮንቴን የተደረገው። ከሰአታት በኋላ ግን የአምቦ ከተማ ሙሉ በሙሉ ሰላማዊ ህይወት የመሰረችበት ሁኔታ ነው ያለው ማለት ነው። አምቦ ብቻ ነው ሌላ ሌሎች አካባቢዎች ሰላም ናቸው። የገቢ ግብር ግመታን የንግድ ትርፍ ግብር ግመታን በተመለከተ ያሉ ቅሬታዎች አሉ። እነዛን ቅሬታዎች ግን ፕሮፐር በሆነ መንገድ ከየአካባቢው የገቢ ጽፈት ቤት ጋር በመነጋገር ማንኛውም ሰው ቅሬታውን አቅርቦ ቅሬታውን የሚፈሰበት አሰራር ተፈጥሯል። ያ መደረግ እየቻለ ነው ወደዚህ ለመሄድ የተሞከረው ያ በመንግስት በኩልም ተከባይነት እንደሌለው አሳብ ሰጥቶበታል። ሌሎች አካባቢዎች በጣም ሰላማዊ ናቸው ማለት ነው። በሰው ላይ የደረሰ ጉዳት አለ አንድም ሰው ላይ ምንም ጉዳት አለ።